ሽፋም ያላችሁ በተለያየ አማራጭ የምትሰሙ የምታደምጡ ሁሉ ወደዚህ ወደ ሶስተኛው ክፍለ ጊዜያችን እንኳን በሰላም በደህና መጣችሁ ማለት ፈልጋለሁ። እግዚአብሔር አምላካችን የተባረከ ይሁን፣ አሜን። ክብር በሰማይ በምድር ለእርሱ ይሁን። እንግዲህ ይህንን ትልቅ ርዕስ ሊያስተምር የሚችለው አምላካችን ብቻ ስለሆነ ቀድሞ እንደምናደርገው አሁንም በመጸለይ ነው የምንጀምረው። ክፍል አንድና ክፍል ሁለትን ካልተመለከታችሁ ከዚህ ጋር ተያያዥ ስለሆነ አንዳንድ ሀሳቦች እጅግ በጣም የተቆራኙ ስለሆኑ ወደ ክፍል አንድ፣ ወደ ክፍል ሁለት ሄዳችሁ እንድታደምጡ እንድትከታተሉ መጽሐፍ ቅዱስ በመያዝ በመጸለይ ላይ አደራ አላችኋለሁ። እንዲሁ ተነስተን እንዳናጠናው አደራ አላችኋለሁ። ስለዚህ አሁንም በጸሎት እንከፍታለን ክፍል ሶስትን። ሁላችንም ራሶቻችንን ዝቅ አድርገን ለአምላክ ክብር አይኖቻችንን ጨፍነን እንጸልይ። ቅዱስ ቅዱስ ቅዱስ ዘላለማዊ አምላካችን እግዚአብሔር እጅግ አድርገን እናመሰግናሃለን። በላይ በሰማይ ያለ አባት ሆይ፣ አሁንም ፈቃድህን በዚህ ሰዓት አስታውቀን ቃልህን አንተ በመንፈስ ቅዱስ አነቃቅተህ ባሪያዎችን ነቢያትህን አጽፋሃል ከብዙ ሺህ ዓመታት በፊት። ነገር ግን ዛሬ ቃልህ አሁን ብሎ ይናገረናል። አዲስ ነው፣ ህይወት ይሰጣል፣ ይቀድሳል። ለተለየ ዓላማ ጌታ ሆይ ለይቶ ያቆማል። ቃልህ ሰይፍ ነው፣ ከማይሆን ነገር ሁሉ እኛን ቆርጦ ይለያል። ቃልህ ፈውስ ነው፣ መድኃኒት ነው፣ ይፈውሳል በሽታችንን። ታውቃለን። ቃልህን ለሚሰሙት ሁሉ ቃልህ መድኃኒት ሆኖ እንዲሄድ እጸልያለሁ። ጌታ ሆይ እኔንም ባሪያን በተለየ ሁኔታ ተቆጣጠረኝ። መንፈስ ቅዱስ ሁሉም በሙ በሁሉ የሆነው እሱ ይግዛኝ። በአንደበቴ እያውቃልን አስቀምጥ። ከእኔ የሆነ አንዳች እንዳይወጣ በሙላት ተቆጣጠርን። ስለሰማን ተመስገን በጌታችን በኢየሱስ ክርስቶስ አሜን። እንግዲህ የዚህ ትምህርት አስፈላጊነት አንደኛ አምላክ ያዳንን ከዛም በፊት የፈጠረን ማን እንደሆነ በደንብ የምናውቅበት ከመጽሐፍ ቅዱስ ይህንን የምንረዳበት ዘመን ላይ ደርሰናል። አምላክ ሊመጣ ነው። እሱ ሲመጣ ሳለ አዲስ መሆን የለብንም አይደል? እሱ ሲገለጥ ሳለ ለእሱ እንግዳ መሆን የለብንም። እንደው እንዲህ ነበር እንዴ የምንል ሳንሆን ተዘጋጅተን አውቀን በዚህ በቻል ነው ውስን በሆነ አእምሮ እንድንጠብቀው ይፈልጋል። ስለዚህ አምላክን ከማወቅ አኳያ በመጀመሪያውም ክፍል የተባለው አለ፣ እግዚአብሔርን ማወቅ እግዚአብሔርን መውደድ ነው። ፍቅር እየተመላለስን ይህንን ደግሞ ማወቅ ብቻ ሳይሆን ለግላችን፣ ለሌሎችም ማካፈል አምላክን ያለምንም ውስብስብ ሁኔታ ለሰዎች መግለጽ መቻል እንድንችል ለዓለም ቤተ ክርስቲያን መለኮት ማን እንደሆነ መንገር ያለባት ዘመን ነው። ይሄ የእግዚአብሔር የስራ ጊዜ ስለሆነ ይህንን በደንብ መረዳት ያስፈልጋል። ትምህርታችንን፣ አቋማችንን ሁሉ የምንፈትሽበት ጊዜ ነውና በትክክለኛው መሰረት ላይ መቆም አለመቆማችንን የምንፈተንበት ጊዜ ላይ ደርሰናል። ስለዚህ ወደ ክፍል ሶስት ስንገባ ሳለ ክፍል ሁለት ላይ የኢየሱስ ክርስቶስ ሙሉ መለኮታዊነት አንድ ብለን ተመልክተናል። የኢየሱስ ክርስቶስ ሙሉ መለኮታዊነት ሁለተኛው ክፍል ዛሬ የምንመለከተው ይሆናል። ዛሬ መናገር አንድ ነገር ነው፣ አይደል? መኖር ግን ሌላ ነው። እሱ የተናገረው ቃል የኖረው ህይወት፣ የሰራው ስራ ሁሉ እግዚአብሔር ማን እንደሆነ በስጋ የሚገልጥ ነው። ስለዚህ ቃልም ምን ሆነ ይላል ስጋ ሆነ። እንደገና እንመልከት። ዮሐንስ 1 18 መቼም ቢሆን እግዚአብሔርን ያየው አንድ ስንኳ የለም፣ በአባቱ እቅፍ ያለ አንድ ልጅ እርሱ ምን አደረገው? ተረከው፣ ተናገረው፣ ገለጸው፣ አብራራው ከብዥታ ከግራ መጋባት ውጭ አድርጎ ቅልብጭ ቁጭ አድርጎ አስቀመጡ። ማንም እንደ ፊሊጶስ አብን አሳየና ይበቃናል እንዳይል። ለምን? ዕብራውያን አንድ ሶስት እንዲህ ይላል የእግዚአብሔር ቃል እርሱ ኢየሱስ ክርስቶስ የክብሩ መንጸባረቅና የባህሪው ምሳሌ ነው ይላል። ክርስቶስ በአብ ውስጥ ያለውን ሀሳብ ይዞ ስጋ አለበሰም ቃል በሆነው በእርሱ ውስጥ የነበረውና ያለው ለእኛም የተነገረ የሌላ ሐሳብ ሳይሆን የአብ ሐሳብ ምንም እንኳን እሱ የማይታይ ቢሆንም ምንም እንኳን እሱን ማንም ባያየውም ዛሬም በቃሉ አማካኝነት ክርስቶስን ካየን ማንን ልናይ እንችላለን? አባትን ልናይ እንችላለን። ምንድነው? በዚህ ቃል ውስጥ የተነገረው? በቃል ውስጥ የተገለጸ በዋናነት አብ ዓለምን ሁሉ መውደዱን እስከምን ድረስ አንድያ ልጁን እስኪሰጥ ድረስ ለማዳን መፈለጉ ነው። ስለዚህ ልጁን ሰጥቶ ልጁ ደግሞ ስጋ እንዲለብስ ስለፈቀደ የእግዚአብሔር ይህ ፍቅር ይህ ዘላለማዊ ሀሳብ በእርሱ ስለተፈጸመ አሁንም ያ ቃል ስጋ በእርግጥ ዛሬም ወገኖቼ ኢየሱስን ማለትም ሕይወቱን፣ ንግግሩን፣ ኑሮውን ሁሉ ያየ አብን አይቷል። ስለዚህ ከአብ ዘንድ መጣ፣ የአብን ሀሳብ በሙላት ገለጠ። ሁለት አካል ቢሆኑ አንድ ናቸው። ስለዚህ እኔና አብ አንድ ነን የሚለውን በኋላ ላ እናያለን። ከዛ ቀጥሎ ከነገ ጀምሮ ደግሞ ስለ መንፈስ ቅዱስ እንጨምራለን ሶስተኛ አሁንም ግን በመልእኮ ስሌት አንድ ሲደመር አንድ ሲደመር አንድ ስንት ነው? አንድ ነው። እንደ አንደኛ ደረጃ ትምህርት ቤት መሄድ አለብህ። ኤፍሬም መሽ ነው። አንድ ሲደመር አንድ ሲደመር አንድ አንድ የሚሆነው ልጥሉ ትችላላችሁ። አዎ፣ እንኳን እሱ ስለ ባልና ስለ ሚስት ምንድ ነው የሚለው መጽሐፍ ቅዱስ? ሁለቱም ስንት ስጋ ይሆናሉ? አንድ ስጋ። ያ ማለት ባል ወንድ ወንድነቱን፣ ሴት ሴትነቷን ትተዋለች ማለት ነው አይደለም። በማንነት በባህሪ በዓላማ አንድ መሆናቸውን የሚያመላክት ነው ይህንን በስፋት እንመለከታለን በሚቀጥሉት ክፍሎች ቆላሲያስ 1 16 እርሱም ኢየሱስ ክርስቶስ የማይታይ አምላክ ምሳሌ ነው አያችሁ እሱ ማንም ሊቀርበው በማይችል ብርሃን ውስጥ ይኖራል አደል እንዴ ሊያየው አይችልም እንደሱ ቅዱስ የሆነ ብቻ ነው ሊያየ የሚችል ስለዚህ እንደሱ ቅዱስ የሆነው አምላክ ክርስቶስ መጣና የማይታየውን ገለጠ። የማይታየውን እንዲታይ አደረገ። ስለዚህ በሌላ አባባል የእግዚአብሔር ቃል የሚለው ለክርስቶስ የተሰጠው እርሱ ከማንም ይልቅ በአብ ዘንድ በቅርበት ስለሚኖር ማንም ያላየውን ስላየ ሐሳቡን ሊገልጥ ቻለ፣ ተረኮ ማለት ነው። ስለዚህ እርሱ በጣም ግልጽ ነው እዚህጋ አንድ ክርስቶስ የማይታይ አምላክ አብ የእሱ ምንድን ነው ምሳሌ ነው እንደውም እንዲህ አለ ዮሐንስ 10 30 እኔና አብ ስንት ነን አንድ ነን እንዴት ነው እኔ አንድ አብ ሁለት ሁለት ነው የሚሆነው እንጂ እንዴት አንድ ይሆናል አብንና ወልድን አንድ ያደረጋቸው በውጭ የሚገለጠው ባህሪ፣ ተግባርና ቃል ብቻ ሳይሆን በውስጥ ሀሳብ፣ በማንነት ደረጃ ሰብስታንስ፣ በህልውናቸው፣ በውስጣቸው እንኳን አንድ ከመሆናቸው የተነሳ ምን አይነት ስምምነት ነው? ምን አይነት ፍጹም የተቆራኘ ነው? የመለኮት አንድነት ስለዚህ ይህ ሀሳብ ምን እንደሆነ ከሌሎች ጥቅሶች ጋር ስናነፃፀር የምናየው ነው። እግዚአብሔር ቃል የሆነው መለኮት ወልድ በመጀመሪያው ምጽአት ብቻ ሳይሆን በዳግም ምጽአቱም እንደዚያው ነው። ራይ ምዕራፍ 1913 የእግዚአብሔር ቃል እንዲህ ይላል በደምም የተረጨ ልብስ ተጎኖ አስፏል። ስሙም የማን ቃል ተብሏል? የእግዚአብሔር ቃል ተብሏል። መች በዛ በታላቅ በቅርቡ በሚሆነው በክብር ያውም በአባቱ ክብር በሚገለጥበት ጊዜ ከሰማይ መላእክት ጋር ሁሉ አሁንም ግን ስሙ ማነው? የማን ቃል የእግዚአብሔር ቃል ያ ማለት በመጀመሪያው ምጽአት ብቻ ሳይሆን በዳግም ምጽአቱ የአብን ሐሳብ ይገልጣል ማለት እግዚአብሔር የተመሰገነ ይሁን በቅርቡ እናየዋለን ስለዚህ በግርማ የተሞላው ይህ ኩነት በዚህ ራእይ ውስጥ ለዮሐንስ በፍጥሞ ሲገለጥ የሚመጣው ያ የዓለም ንጉሥ የእግዚአብሔር ቃል እንደሆነ ይናገራል። ከዛ ማን እንደሆነ ሲነግረን በልብሱና በጭኑም የተጻፈበት የነገስታት ንጉሥ እና የጌቶችም ጌታ የሚል ስም አለው። ይህም ጌታችን ንጉሣችን ክርስቶስ ነው። እስቲ በድነት እቅድ ውስጥ አብንና ወልድን አንድ ያደረጋቸው ባህርያት ምንድን ናቸው? ምክንያቱም በዋናነት ለእኛ የሚያስፈልገው እሱ ነው አይደል? ክብሩን ማንም አላየም። ክብሩን ገለጠ። ለምን? ከክብሩ እንድንካፈል ከባህሪው እንድንካፈል። እናንተ የመልኮት የባህሪ ተካፋዮች ነን ተብለናል። አንድ ያደረጋቸውን ባህርያት እንመልከት። ማንነታቸውን ጠብቀው የየራስ አካላቸውን ይዘው፣ ነገር ግን የተጓራቸው ነገር የሚሰሯቸው ነገሮች አንድ እንዳደረጋቸው እናያለን። አንደኛ የእግዚአብሔር ወንጌል ይላል። ሮሜ ምዕራፍ አንዳንድ የክርስቶስ ወንጌል፣ ይህ ማለት ሁለት ወንጌል አለ ማለት ነው። ስንት ወንጌል ነው ያለው? አንድ ወንጌል ነው። ራእይ ምዕራፍ 14 ቁጥር 6 የዘላለም ወንጌል ነገር ግን ወንጌል የእግዚአብሔርም ወንጌል ተብሏል፣ የክርስቶስም ወንጌል። በድነት ዕቅድ አንድነታቸውና ሁለተኛ፣ የእግዚአብሔር ኃይል፣ የክርስቶስ ኃይል ይህንን በሮሜ 1 16 አሁንም እናያለን። እንደገና በሁለተኛ ቆሮንቶስ 129 እናየለ። ሶስተኛ የእግዚአብሔር ሰላም በፊልጵሶስ 47 የክርስቶስ ሰላም እኔ የምሰጣችሁ ሰላም ይላል አይደል? አንድ ሰላም ነው ከመለኮት የሚመጣው እሱም ፍጹም የሆነ ሰላም ነው። ይህንን በመጽሐፉ በደንብ መጽሐፉ ሲወጣ አግኝታችሁ ልታነቡ ትችላላችሁ። አራተኛ የእግዚአብሔር ቤተ ክርስቲያን በገላትያ 1 13፣ የክርስቶስ ቤተ ክርስቲያን በሮሜ 16 16፣ በተለይ ሮሜ 16 16 የክርስቶስ አብያተ ክርስቲያናት ይላል። ዞሮ ዞሮ ስንት ቤተ ክርስቲያን ያለው? ስንት ቤተ ክርስቲያን ነው እግዚአብሔር ያለው? ሁለት? ሶስት? አንድ። አምስተኛ የእግዚአብሔር መንፈስ የክርስቶስ መንፈስ ይህንን ስለ መንፈስ ቅዱስ ስናይ እንማራለን። ስንት መንፈስ ነው ያለው? አንድ መንፈስ፣ አንድ መንፈስ ቅዱስ። ይህም በጥልቅ ግንኙነታቸው አንዴ መንፈስ ቅዱስ የእግዚአብሔር መንፈስ ይባላል፣ ሌላ ስፍራ የክርስቶስ መንፈስ ይባላል። ይህ ምንም ግር የሚያሰኝ አይደለም። ዞሮ ዞሮ አንድነታቸውን የሚያሳይ ነው። ስድስተኛ የእግዚአብሔር መንግስት፣ የክርስቶስ መንግስት ወይም የፍቅሩ ልጅ መንግስት ይላል። ስንት መንግስት ነው ያለው እግዚአብሔር ሁለት መንግስት ነው ያለው? አንድ መንግስት ነው ያለው። ሰባተኛ የእግዚአብሔር ጸጋ በገላትያ 1 15 የክርስቶስ ጸጋ በአንደኛ ተሰሎንቄ 5 28 ኤፌሶን 2 8 ና 9 ምንድን ነው የሚለው? ጸጋው በምን አድኗቸዋል? በእምነት አድኗቸዋል። ይህ የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም። ይህ ማንም እንዳይመካ ከምን አይደለም? ከስራ አይደለም። ስንት ጸጋ ነው ያለው? አንድ ጸጋ ያም የማይገባን ያ የእግዚአብሔር የማዳን ኃይል ማለት ነው። በመስቀሉ የተገለጠው ለእኛ የተሰጠ ነው ለማይገባን፣ ነገር ግን እጅግ በጣም ለሚያስፈልገን። ስምንተኛ እግዚአብሔር አዳኝ በቲቶ ሦስት አራት እንዲሁም ክርስቶስ አዳኝ ተብሏል በአንደኛ ተሰሎንቄ አምስት ዘጠኝ ስንት አዳኝ ነው ግን ያለው ልጠይቃችሁ? አንድ አዳኝ። ዘጠነኛ ይቅርታ ከእግዚአብሔር ዘንድ እንደሚመጣ ይናገራል። ምሕረት በቆላሲያስ 213 ይቅርታ ወይም ምሕረት ከክርስቶስ እንደሚመጣ ይናገራል በቆላሲያስ 3 13። ወይም ጠቅለል አድርገን ስናየው ይህ ይቅርታ ምሕረት አንድ ነው ስለ ክርስቶስ ከእግዚአብሔር ዘንድ የሚመጣ ይቅርታ ማለት ነው። ግልጽ ነው አይደል? በተለይ ኤፌሶን አራት 32ን ስናይ እግዚአብሔርም ደግሞ በክርስቶስ ይቅር እንዳላችሁ ምን ተባባሉ? ይቅር ተባባሉ። ይህንን አያይዘን የምናየው ሀሳብ ነው ማለት ነው። አንድ ምህረት ከመስቀሉ ከአንድ አምላክ የተነሳ የሚመጣ ይቀርታ አስረኛ ከእግዚአብሔር አብ የሚመጣ መገለጥ እንዲሁም ከክርስቶስ የሚመጣ መገለጥ በገላትያ 1 16 ና በገላትያ 1 12 እናል። ይህም በመንፈስ ቅዱስ የሆነ መገለጥ አስራ አንደኛ በእግዚአብሔር የሆነ እምነት በአንደኛ ተሰሎኒቄ 1 8 ና 9 እንዲሁም በኢየሱስ ክርስቶስ የሆነ እምነት ጋላትያ 3 22 ምንድ ነው የሚለው? በዮሐንስ ወንጌል 173 እውነተኛ አምላክ አንተ ብቻ መሆነ የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይህች ምንድ ናት? የዘላለም ህይወት ናት። ስለዚህ እግዚአብሔርን በክርስቶስ ኢየሱስ አማካኝነት ስንቀበለው እሱ በክርስቶስ አማካኝነት የሰራውን ለእኔ የተሰራ ነው ብለን ስንወስድ ያድነናል ያ እምነት እምነት አንድ ነው እንግዲህ እንመልከት ሁለት ወንጌል የለም አንድ በክርስቶስ የተገለጠ ሁለት ኃይል የለም ኃይል የማን ነው ሀያሉ ማን ነው እግዚአብሔር ብቻ ነው አንድ ሰላም አለ ከአንድ እግዚአብሔር የሚመጣ አንድ ቤተ ክርስቲያን አለች። በማን ደም የተመሰረተች? በክርስቶስ። ያቺ ቤተ ክርስቲያን የእግዚአብሔር ቤተ ክርስቲያንም ናት፣ የክርስቶስን ቤተ ክርስቲያን ናት። አንድ መንፈስ አለ። ያ መንፈስ የእግዚአብሔር መንፈስ ነው፣ የክርስቶስን መንፈስ ነው። አንድ መንግሥት አለ የምንጠብቀው በቅርቡ ሁሉንም የዓለም መንግሥታትን በዳንኤል ምዕራፍ ሁለት እንደታየው እንደሚበን ገለባ አድርጎ የሚነክስ ለዘላለም የሚኖር። አንድ ምሕረት አለ ከምሕረት አምላክ የሚወርድ። አንድ እውነተኛ መገለጥ አለ በመንፈስ ቅዱስ አማካኝነት የሚመጣ ህይወትን የሚሰጥ። አንድ እምነት አለ በእግዚአብሔር። አንድ አዳኝ ብቻ አለ ከእግዚአብሔር ከክርስቶስ የሚመጣ። በተለይ ይሄ አሁን ያየናቸው ሁሉ በአዲስ ኪዳን ላይ ናቸው እና ሐዋርያው ጳውሎስ ከብሎ ኪዳን ጋር ወስዶ ለእግዚአብሔርም ለክርስቶስም ለአብም ለወልድም የሚሰጣቸው ስያሜዎች በዘጸአት 31 13 ና 1 ቆሮንቶስ 1 30 ላይ እግዚአብሔርም ክርስቶስም እንደሚቀድሱ ይናገራል። እርሱ የሚቀድስ ነው ይላል። ቅድስና በእግዚአብሔር ይሆናል። ሰላም በመሳፍንት 6 24 ና በኤፌሶን 2 14 ከእግዚአብሔር ዘንድ ከክርስቶስ ዘንድ ጽድቅ በኤርሚያስ 23 6 በአንደኛ ቆሮንቶስ 1 30 ይሄ የአብ ጽድቅ እንደገናም የክርስቶስ ጽድቅ እንደሆነ በአንደኛ ቆሮንቶስ አንድ ሰላሳ እያመሳከረ ሐዋርያ ጳውሎስ ያስተምራል እንግዲህ እነዚህ የጋራ መለያ ባህሪያቶች መገለጫዎች እኔና አብ አንድነን ተብሎ የተጻፈውን በደንብ ይገልጸዋል አብና ወልድ በአካል የተለያዩ ቢሆንም ነገር ግን ሁለቱም በአስተሳሰብ በማንነት በባህሪ በተለይ በድነት እቅድ ሰውን ከመበጀት አኳያ ነው እኛ በዋናነት የሚያስፈልገን መዳን ነው አይደለ እንዴ? የሚያስፈልገን ኢየሱስ ሲመጣ ከዚህ ዓለም ወጥቶ ወደሱ እሱ መንግሥት መሄድ ነው። በዛ አንድነታቸውን ህብረታቸውን እናአለ ኦኬ፣ ዕብራውያን አምስት ስምንት ላይ እንመልከት። ምንም ልጅ ቢሆን ከተቀበለው መከራ መታዘዝን ተማረ። ይህ ሁሉ እኩልነት እንዳለ ሆኖ ግን ክርስቶስ ኢየሱስ ትላንት እንዳየነው ያንን እኩልነት መቀማት ሆኖ ሳይሰማው ራሱ ምን አደረገ? ባዶ አደረገ፣ ዝቅ አደረገ። ወዶ ፈቅዶ ራሱን ለአብ አስገዛ። አሁን እኛ የሚያስፈልገንን እዩ። ይህ ሁሉ የአብ ማንነት የወልድም ቢሆን ነገር ግን እሱ በፍቃዱ እንደውም በኋላ ስናይ ለዘላ አለም ለአባቱ ራሱን አስገዝቶ ይኖራል። እጅግ በጣም የሚደንቅ ይሄ ለሰብአዊ ፍጡር በተለይ ለእኔና ለአንተ ለእኔና ለአንቺ ምሳሌ ለመሆን ነው። በዚህ ዘመን በዚህ ሕይወት አሁን በምድር ላይ የእግዚአብሔር ልጆች ብንሆንም በዚህ በሚያስቸግረው በመከራ ውስጥ መታዘዝን እንደ ክርስቶስ እንድንማር ተጠርተናል። እሱ ሁሉን በአባቱ ኃይል ኃጢአትን ሁሉ አሸንፎ ድል አድርጎ አሁን በአብ ቀኝ እንደተቀመጠ እኛም እንድንቀመጥ እስቲ ዮሐንስ 3 35 13 3 ዮሐንስ 3 35 እና 13 3 እንመልከት። አባት ልጁን ይወዳል። በጣም ጥሩ፣ ሁሉንም በእጁ ሰጥቶታል። ምን ያህሉን ሁሉንም። ይሄ ግን በጣም የሚገርመው እሱን ትሑት ነው ያደረገው፣ እሱን ይልቅ ዝቅ ዝቅ ራሱን እንዲል አደረገው። ከዛ በኋላ ይላል ኢየሱስ አብ ሁሉን በእጁ እንደሰጠው ከእግዚአብሔርም እንደወጣ ወደ እግዚአብሔርም እንደሄደ አውቆ የወደዳቸውን እስከ መጨረሻ ወደዳቸው። ይላል ኢየሱስ አብ ሁሉን በእጁ እንደሰጠው ከእግዚአብሔርም እንደወጣ ወደ እግዚአብሔርም እንዲሄድ ከአብ ዘንድ ምን ብሏል? ወጥቶ ከዙፋኑ ወርዶ ወደ ምድር ራሱን ዝቅ አድርጎ ስጋ ለብሷል። ከሌላው ቃል ጋር እያመሰካከርን የምናየው አሁንም የድነትን ስራ ከማሳካት አኳያ የመለኮትን ሚና የሚያሳየን አብ ፍርድን፣ ስልጣንን ሰውን ከማደን ይቀዳ አኳያ ለልጁ ሰጥቷል። ሁሉንም እንመልከት። ተጨማሪ ሀሳብና ጠቅልለን ከዚህ የምናገኘው ምንድን ነው የሚለሆን ምናለን። ዮሐንስ 5 22 ሁሉን አብ እንደሚያከብሩት ወልድን ያከብሩት ዘንድ ፍርድን ሁሉ ለወልድ ሰጠው እንጂ አብ በአንድ ሰው እንኳን አይፈርድም። አይሁድ ሁሉ አብን ያከብራሉ አይደል? ልክ እንደዛ ወልድን ያከብሩት ዘንድ ወልድን የማያከብር በደንብ ወገኖቼ የላከውን አብን አያከብርም። የተላከ አለ ላኪ አለ ዮሐንስ 1615 ለአብ ያለው ሁሉ የእኔ ነው ስለዚህ ለእኔ ካለኝ ወስዶ ይነግራችኋል አልኩ ማን አጽናኙ መንፈስ ቅዱስ አይከርምም አባት ያለው ሁሉ የልጅ ነው ከዛ በኋላ ልጅ ደግሞ ምን ያደርጋል ዛሬ እኛ የሚገባንን በመንፈስ ቅዱስ አማካኝነት ይሰጠናል ከነገ ጀምሮ የምናየው ይህ አጽናኝ በጣም የሚገርመው ማቴዎስ 28 18 ላይ ያለው ቃል ከትንሣኤው በኋላ ወደ ሰማይ ሊያርግ ሲል ጌታችን እንዲህ አለ። ኢየሱስም ቀረበና እንዲህ ብሎ ተናገራቸው፣ ስልጣን ሁሉ በሰማይና በምድር ተሰጠኝ። ይህንን አስቡ። በምድር ላይ ብቻ ሳይሆን እግዚአብሔር አባቱ ባለበት ስፍራ ያለው ስልጣን ሁሉ ለማን ተሰጠ? ኦ አልሰማችሁ ለእኔ ተሰጠኝ። እጅግ በጣም ሚደንቅ ነው። ጳውሎስ በሌላ ስፍራ ሲናገር ትዝ ይላችኋል። ያለ መጠን ራሱን ምን አደረገ? አዋረደ። ስለዚህ አባቱ እሱን ያለ መጠን ከፍ ከፍ አደረገው፣ ሁሉም ይገዛለት ዘንድ ስልጣን። በምድር ላይ ብቻ አይደለም፣ በዚህ ፕላኔት ዓለም ላይ ብቻ አይደለም፣ እኛ በማናውቃቸው በእግዚአብሔር መንግስት እንኳን አንደኛ ጴጥሮስ ሶስት 22። ሐዋርያ ጴጥሮስ ይህን ደግፎ እንዲህ ይላል፣ እርሱም መላእክትና ሥልጣናትም ኃይላትም ከተገዙለት በኋላ ወደ ሰማይ ሄዶ በእግዚአብሔር ቀኝ አለ። እግዚአብሔር ስለ ክርስቶስ የተመሰገነ ይሆን። አያችሁ፣ ራስን ማዋረድ እግዚአብሔር በጊዜው ራሱን ደግሞ ከፍ እንዳደረገ ስለ ክርስቶስ ሐዋርያ ጴጥሮስ ይናገር። አሁን ወገኖቼ፣ ክርስቶስ ከአባቱ በቀር ሁሉም ተገዝቶለት በእግዚአብሔር ቀኝ ይኖራል። ዕብራውያን 1 13 እንመልከት፣ እየጨረስን ነው። ጠላቶቹም የእግሩ መረገጫ እስኪደረጉ ድረስ ወደፊት ይጠብቃል። ነገር ግን ይህ መገዛት እስከ ዳግም ምጽአቱ ይቆይና ለሽግግር ጊዜ ነው። ከዛ በኋላ ሌላ ምዕራፍ እንደሚይዝ መጽሐፍ ቅዱስ ያስተምራል። የድነት እቅድ በሚጠናቀቅበት ጊዜ አብ ለልጁ የሰጠው የስልጣን ውክልናና ልጅም ለዚህ የሚሰጠው ምላሽ ወደ ሌላ ምዕራፍ ይገባል። እንዴት እናቃለን? አንደኛ ቆሮንቶስ 1525 ጠላቶችን ሁሉ ከእግሩ በታች እስኪያደርግ ድረስ ሊነግስ ይገባል። አሁን ሁሉም ተገዝቶለት አናይም አይደል? አንደኛ ቆሮንቶስ 1528 እንዲህ ይላል፣ ሁሉ ከተገዛለት በኋላ ግን እግዚአብሔር ሁሉ በሁሉ ይሆን ዘንድ ማን? እግዚአብሔር አብ ይሆን ዘንድ በዚያ ጊዜ ልጁ ራሱ ደግሞ ሁሉን ላስገዛለት ምን ይላል? ይገዛል ለዘላ ዓለም አሁንም ልጅ ለአባቱ ተገዝቶ ይኖራል። የሚገርም ፍቅር፣ የሚገርም አንድነት፣ የሚገርም የመልጎት ሀሳብ። ወገኖች ይህንን ተማርን፣ ብዙ አየን፣ ወደፊትም እናያለን። ምን ወሰድኩ ለራሴ? ክርስቶስ ከአባቱ ጋር ያለው ግንኙነት ምን ያስተምረኛል? ይህ ሁሉ ስልጣን፣ ይህ ሁሉ ኃይል፣ ይህ ሁሉ ፍርድ ይህ ሁሉ ስያሜ፣ ይህ ሁሉ ወንበር የሱ ቢሆንም ራሱን ለአባቱ አስገዝቶ መኖር ማለት ትህትናን ከሱ እንድንማር ይጋብዘናል። ዛሬ ምን አይነት ልብ ይኖረን ይሁን? ትንሽ ነገር ይዘን ሌላ ነገር እየተሰማን ይሁን፣ ብዙ ነገር እንደሆነ እናስብ ይሁን። የሆነ ነገር ስንጨብጥ የተሻለን ሰዎች የምንመስል ሊመስለን ይችላል። ዛሬ የያዝነው ነገር ስለሌለ፣ እውቀት፣ ብር፣ ሀብት ስላነሰን ነገር ግን የሆነ ነገር ቦታ ስንደርስ የተሻለን ሰዎች እንድነ እናስብ ይሆናል። ወገኖች አደለም። ዛሬ ክርስቶስ እንመልከተው። እግዚአብሔር በልጁ በኢየሱስ ክርስቶስ እንደውም ሁሉን ሰጥቶናል። መጽሐፍ ቅዱስ እንደሚናገረው እንዴት ሌላውን አይሰጥም? ልጁንህ ከሰጥ ነገር ግን ይህ የእግዚአብሔር የልጅነት ስልጣን መጽሐፍ ቅዱስ የእኛ እንደሆነ ቢናገርም ራስን ለእግዚአብሔር አስገዝቶ መኖር ለሌሎች የእግዚአብሔር አፍ ሆነን እንድንናገር እንድንተርከው፣ እሱን በሕይወታችን፣ በንግግራችን፣ በተግባራችን በምናሳየው ነገር ሁሉ ዛሬ እግዚአብሔር ይጋብዘናል። የክርስቶስን ሕይወት እንድንኖር በዚህ ምድር ላይ ይህ ግንኙነት የመለኮት ያሳየናልና፣ ይህንን እንድናደርግ እግዚአብሔር ይርዳን። በሚቀጥለው ክፍል ከዚህ ጋርም እንደገናም ከመንፈስ ቅዱስ ጋር ተያይዞ ያሉ እርሶችን ከአራተኛው ክፍል ጀምሮ እናያለን። እግዚአብሔር ይባርካችሁ ጸሎት አድርገን የዛሬውን ክፍለ ጊዜ እንጨርሳለን እንጸልይ ቅዱስ የዘላለም አባት እንዴት ድንቅን እንዴት ሀያል እንዴት ግሩም ነህ የዘላለም አባት አንተን ማየት እንድንችል እርዳ አይኖቻችንን ክፈት መለኮት ራሱን አዋርዶ ስጋ ለብሶ በዚህ ምድር ላይ ወርዶ ያውም የባሪያን መልክ ይዞ ያለ ልክ ራሱን ዝቅ ዝቅ አደረገ እስከ ሞት ያውም እስከ መስቀል ሞት ድረስ ታዘዘ። የዘላለም አባት እኛም በዚህ ምድር ስንኖር ሳለ እንዴት መኖር እንደሚገባን መንገዱን ቀዶ ከፍቶ ቀድሞ አሳየ። በእውነት ዛሬ ክርስቶስን እንድንመለከት አንተርዳል። ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ ተብሎ ተጽፏልና፣ ጌታ ሆይ ለሰው የማይቻል ለእግዚአብሔር ይቻላል ይላል ቃለ። በእውኑ ለእግዚአብሔር የሚሳነው ነገር አለን? መልሱ የለም ነው። ስለዚህ ክርስቶስን እንድንመስል እርዳን። እባክ በውስጣችን ያለው ሀሳብ፣ በአፋችን የሚነገረው ቃል፣ የምናሳየው ሕይወት ሁሉ ልክ እንደ ክርስቶስ ከአንተ ጋር አንድ መሆናችንን የሚገልጥ እንዲሆን። ይህንን ጸሎት በእውነት ሰምተህ መመለስ ትችላለህ። ይህም ለአንተ ቀላል። በኃይልም አይደለም በብርታት በመንፈሴ እንጂ ተብሎ ተጽፏል። በመንፈስ አስችለን ስለ ቀሪውን ጊዜ ሁሉ አንተ ተረካ በጌታችን በኢየሱስ ክርስቶስ ስም አሜን።